በኢትዮጵያ የሴት ልጅ ግርዛት የሴቶች ሰብአዊ መብትና ስነ ልቦና ፈተና እንደሆነ ቀጥሏል ሲል ይንደረደራል። የሀዋሳው ዘጋቢ ዮናታን ዘብዴው ሲያጠናቀረው ዘገባ ከሃይማኖትና ከባህል ጋር መያያዙም የሚገረዙ ሴቶች ቁጥር እንዳይቀንስ ዋና ምክንያት እንደሆነም ይገልጣል። በኢትዮጵያ ሴቶች ህጻናትና ወጣቶች ሚኒስቴር በተዘጋጀው በዚህ ስብሰባ ላይ የጎሳ መሪዎች፣ አገር ሽማግሌዎች፣ የሃይማኖት አባቶችና ከሁሉም ክልሎች የተውጣጡ ውሳኔ ሰጪ አካላት የተሳተፉበት ስብሰባ ከየካቲት 6 እስከ 7 2011 ሀዋሳ ውስጥ መካሄዱንም ጠቅሷል። ወደ ዘገባው። የኢትዮጵያ ሴቶች ህፃናትና ወጣቶች ጉዳይ ሚኒስትር ወይዘሮ ያሌም ጸጋይ እንዳሉት በአንዳንድ ክልሎች መሻሻል ቢታይም የሴት ልጅ ግርዛት ለሴቶች ሰብአዊ መፍሰትና ስነ ልቦና ጉዳት ምክንያትና ፈተና እንደሆነ ይቀጥሏል። እድሜያቸው ከ15 እስከ 29 ከሚሆኑ ሴቶች ውስጥ 47 ከመቶ ወይም ወደ ግማሽ የተጠጉ ሴቶች አሁንም ኢትዮጵያ ውስጥ ይገረዛሉ። እድሜያቸው ከ15 በታች የሆኑ ታዳጊዎችም በቤተሰብና በማህበራዊ ጫና ከመቶ እጅ 16ቱ ይገረዛሉ ብሏል። ባለፉት 2 ዓመታት የሴት ልጅ ግርዛትን ለማስቀረት በተደረገው ጥረት በከተሞች የመቀነስ አዝማሚያ ብታይም የተፈለገው ለውጥ አልመጣም ብሏል። በጾታ እኩልነት አለማመን የሴት ልጅ ግርዛትን እንደ ባህል መቀበል ከሃይማኖት ጋር ማያያዙ ገራዦች ግርዛትን እንደ ገቢ ምንጭ መውሰድና የህግ እውቀት ማነስ ምክንያቶቹ ናቸው ብሏል ሚኒስትሯ። ስለዚህን ነገር ለሴቶች የሚሰጠው የአናሳ ትኩረት ነው ምክንያቱ ለዚህን ደግሞ ለብዙ ጊዜ በህብረተሰባቸው የኖር አሳሰብ ስለሆነ ይህን ለመቅረብ በጣም ከፍተኛ ንቅናቄና ስራ ያስፈልገናል። በሴቶች ላይ የሚደርሰው ኢሰብአዊ ተግባር ነው ህገ መንግስት መብታቸውን ይጥሳል። መብታቸው፣ ክብራቸው ሁሉም ነገር የሚጥስ ነው። ስለዚህ ይህን ነገር ሁሉም ህብረተሰብ ግንዛቤ ፈጥሮ የሴት ልጅ ግርዛትን የሚቃወም ህብረተሰብ ለመፍጠር ነው በተለይ በምስራቅ ኢትዮጵያ አካባቢዎች እስከ 99 ከመቶ የሚሆኑ ሴቶች የተገረዙ መሆናቸውን ተናግረው ያለዕድሜ ጋብቻና ግርዛትን በሚቀጥሉት አምስት ዓመታት ለማስቀረት የሚያስችል ፍኖተ ካርታ እየተዘጋጀ መሆኑን ገልጸዋል። ፍኖተ ካርታ የሚያሳየውም እሱ ነው። በተለይ ከፍተኛ ቁጥር ያለባቸው አካባቢዎች ልዩ ትኩረት ያደርጋል። ፍኖተ ካርታው ራሱ ማለት ነው። በተለይ ባልተማሩ ሴቶች ነው ይህንን ቁጥር የሚበዛው። ዝቅተኛ ኑሮ ባለባቸው ሴቶች ነው ይህንን ድርጊት የሚበዛው እና እነሱን የህብረተሰብ ክፍሎች በማስተማር ይህንን ድርጊት እንድንቀንሰው ነው ዋና ትኩረታችን። ስለዚህ አሁን በሁሉም አካባቢዎች እኩል መራመድ አለብን ብለን አናስብንበት። በፍኖተ ካርታውም የተሰራለት ስራና በጀትም ዳይሬክሽንም እንደዛ ነው። በተለይ በአፋር፣ ሶማሌ፣ ሀረሬ እንደዚህ ክልሎች የተለየ ትኩረት አድርገን እንሰራለን ብለን ነው እያሰብን ያለን። በዘርፉ ሰፊ ጥናትና ምርምር ያደረገው የኢንተር አፍሪካ ኮሚቴ በሚጫሩ አይኤሲ ሚኒስትር ዶክተር ሞርሳንዳ ከያቴ ኢትዮጵያን ጨምሮ በአፍሪካ ሀያ ዘጠኝ ሀገራት የጎጂ ልማዳው ድርጊት ተጠቂ ናቸው ብሏል። እነዚህን ሀገራትን በመቶኛ ከፋፍሎ በሶስት ደረጃ አስቀምጧቸዋል። እንደ ዶክተር ሞርሳንዶ ጥናት ከ85 አምስት በመቶ በላይ በስፋት ግርዛት የሚፈጽሙባቸው ሀገራት ተብሎ የተዘረዘሩት ጅቡቲ፣ ግብጽ፣ ኤሪተራ፣ ጊኒ፣ ማሊ፣ ሴራሊዮን፣ ሱዳንና ሶማሊያ ሲሆኑም፣ በሁለተኛ ደረጃ ተቀመጡና ከ25 እስከ 85 ከመቶ ሴቶች የሚገረዙባቸው ሀገራት ኢትዮጵያ፣ ቡርኪና ፋሶ፣ ኮትድባር እና ሌሎች የምዕራብ አፍሪካ ሀገራት ናቸው ብሏል። የተሻሉ የሚባሉ ግን ችግሩ አሁንም ያለባቸው በማለት ካሜሩን፣ ጋና፣ ኮንጎ፣ ናይጄሪያ ና በመካከለኛው አፍሪካ የሚገኙ አንዳንድ ሀገሮች ናቸው ብሏል። ዶክተር ሞርሳንዳ በጥናታቸው በአፍሪካ ከ13000 በላይ ጎጂ ልማዳዊ ድርጊቶች እንዳሉ ጠቅሰው 12 ሺዎቹ በሴቶች ላይ ብቻ የሚፈጸሙ ናቸው ብሏል። ድርጊቱን ማስቀረት የሚቻለው የሃይማኖት አስተምሮ ና በቂ የሕግ ማዕቀፍ በቅንጅት መስራት ሲችል ብቻ ነው ብሏል። እንደ አውሮፓውያን አቆጣጠር በ2025 ኢትዮጵያን የሴት ልጅ ግርዛት የማይኖርባት ሀገር ለማድረግ ውጥን ተይዞ የተሰራ ቢሆንም የአፈጻጸም ደረጃው ይህንን እቅድ ለማሳካት የሚያስችል ደረጃ ላይ ያለመሆኑን ተጨባጭ ሁኔታዎች ያሳያሉ ተብሏል። ከአፋር ክልል የተሳተፉት አቶ መሀመድ አምር የሴት ልጅ ግርዛት ተደግሶ ከሚፈጸምበት ሁኔታ ቀንሶ አሁን በድብቅ ሴቶች እየተገረዙ መሆናቸውን ገልጿል። ግንዛቤ ካለመኖር የተነሳ ከባህልና ከእስልምና ሃይማኖት ጋር ስለሚያያይዙት በገጠር ቀበሌያትና አርብቶ አደሮች አካባቢ በስፋት እንደሚፈጸም አስረድቷል። ቀንሷል እንላለን ግን በተፈለገበት ደረጃ አልደረስም። በጣም በአፍሪካ ደረጃ ራሱ በኛ አካባቢ ነው በጣም በጣም ስር የሰደደ ስልነበ የነበረ ነው እና የኛ ሚና አስፈላጊ ነው። አገር አቀፍ የጸረ ሴት ልጅ ግርዛት ንቅናቄ የሴት ልጅ ግርዛትን የማይታገስ ማህበረሰብ ይንፈጥራለን በሚል ሀሳብ ከካት 6 ከ7 2011 ዓ ም በአዋሳ ከተማ ተደርጓል። በንቅናቄው ላይም የጎሳ መሪዎች፣ የአገር ሽማግሌዎች፣ የሃይማኖት አባቶች ና ከሁሉም ክልሎች የተወጣጡ ውሳኔ ሰጪ አካላት ተሳትፎበታል። በዚህ ንቅናቄ መድረክ ላይም የተገረዙ ሴቶችን ስቃይ በመገንዘብ አባት እናትና ወንድሞቻቸው እንዲታደጓቸው በአጽኖ ተጠይቋል። በዓለም በየአመቱ 3 ሚሊዮን ታዳጊ ሴቶች ይገረዛሉ። ከዓለም ሴቶች ደግሞ ከ100 እስከ 140 ሚሊዮን ሴቶች የተገረ ያልደረሱ ናቸው። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም